ሰላም እንደምን አምሽታችኋል። የጋቢና ተከታታዮች የዕለተ ማክሰኞ ሚያዝያ 26 2013 ዓ ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከምሽቱ ከያዝናቸው ፕሮግራሞች መሀልም በኢትዮጵያ የኮቪድ-19 ክትባት ምን እንደሚመስል እንቃኛለን። ባሹን ወሰዱ አቅራቢያዊ ላይ ያሉ የጤና ባለሙያዎችም ሳናገር ምንም ምን እንዳልተሰማቸው እና ምንም ችግር እንደሌለባቸው ነገሩን ከዛ በኋላ ያው የክትባቱን አስፈላጊነት ያው እንደ ጤና ባለሙያነቴ ባመሰረት ተከትብ ያለው የሰማችሁት በቤኒሻንጉል ጉምዝ ጾሬ የስደተኞች መጠለያ ጣቢያ የማህበረሰብ ጤና ባለሙያ የሆኑትን አቶ ልማት ደረጀን ነው ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ ቆየነኝ። ቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የቀድሞው የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ በድንገተኛ ሕመም ማረፋቸው ተገለጸ። የኮሚሽነር አበረ አዳሙ ዜና እረፍት የተሰማው ዛሬ ከሰዓት በኋላ ሲሆን አስክሬናቸው ለምርመራ ወደ አዲስ አበባ መላኩንም የኮሚሽኑ የሕዝብ ግንኙነት ዳይሬክተር ገልጸዋል። የአማራ ክልል ፖሊስ ኮሚሽንን ከሁለት ዓመት በላይ በኮሚሽነርነት ያገለገሉትና ባለፈው ሳምንት ከስልጣናቸው የተነሱት ኮሚሽነር አበረ ያረፉ የተጠቀሙት በጥበበ ጊዮን ስፔሻላይዝድ ሆስፒታል በሕክምና እየተረዱ በነበረበት ወቅት መሆኑን የኮሚሽኑ የሕዝብ ግንኙነት ዳይሬክተር ኮማንደር መሰረት ደባልቄ ተናግረዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የኢትዮጵያ መንግስት ትግራይ ክልል ውስጥ እየደረሰ ያለውን ሰብአዊ ቀውስ እንዲያስቆምና ክልሉን መልሶ ለመገንባት እንዲችል ዩናይትድ ስቴትስ እየጣረች መሆኑንና ያንን ለማድረግ የሚያስችል የማማከር እና የሰብአዊ እርዳታ እየሰጠች መሆኑንም በኢትዮጵያ የአሜሪካ የቀድሞ አምባሳደ ር የነበሩት አምባሳደር ዴቪድ ሽን ከአሜሪካ ድምጽ ጋር ባደረጉት ቆይታ ተናገሩ። አምባሳደር ሽን ይህን ያሉት ዩናይትድ ስቴትስ ከኢትዮጵያ፣ ኤርትራ፣ ግብጽና ሱዳን መንግስታት ጋር ለመነጋገር ልዩ መልእክተኛ መላኳን ማስታወቋን ተከትሎ ነው። በአፍሪካ ቀንድ አካባቢ ለሚኖረው ሰላም መስፈን ኢትዮጵያ እጅግ አስፈላጊ ሀገር መሆኗን ዩናይትድ ስቴትስ እንደምታምን አስረግጠው የተናገሩት አምባሳደር ዴቪድ ሺን አሜሪካ ከኢትዮጵያ ጋር ያላትን መልካም ግንኙነት አደጋ ላይ የሚጥል ምንም አይነት እርምጃ መውሰድ እንደማትፈልግም ተናግረዋል። ዩናይትድ ስቴትስ ኢትዮጵያ በትግራይ ክልል ብቻ ሳይሆን በጠቅላላ ሀገሪቱ ላይ ያለውን ሰብአዊ ቀውስ እንድታሻሽልና የዴሞክራሲ እንቅስቃሴዎች እንዲበረታቱ ለማድረግ የሚያግዛትን ፖሊሲዎች የምትከተል ይመስለኛል። ኢትዮጵያም የዩናይትድ ስቴትስን ጥረት በመጥፎ አይን እንድታየው የሚያደርግ ነገር ማድረግ አትፈልግም ሲሉ አስታውቋል። አሜሪካ በኢትዮጵያ ላይ እያሳደረች ያለውን ጫና ሀገሪቱን ወደ ቻይና ፊቷ እንድታዞር ሊያደርጋት ይችላሉ ተብሎ ለቀረበላቸው ጥያቄ አምባሳደር ሺን ሲመልሱ አሳሳቢ ነገር ኢትዮጵያን ወደ ቻይና የመግፋቱ ጉዳይ ሳይሆን ኢትዮጵያ ውስጥ ያሉ ችግሮች እንዲወገዱ ማድረግና ኢትዮጵያ በአፍሪካ ቀንድ የአሜሪካና የምዕራብ ሀገራት አጋር ሆና በሱዳንና ሶማሊያ ሰላም የማስከበር ስራዋን እንድትቀጥል ማድረግ ነው ሲሉ የመለሱ ሲሆን የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል አለመውጣታቸውን ተከ ተከትሎ ዩናይትድ ስቴትስ ከኤርትራ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና በአምባሳደር ጄፍሪ ፊልትማን የሚመራው የዩናይትድ ስቴትስ ልዑካን ቡድን ወደ ኤርትራ የመጓዙን ሚና አስመልክቶም ዩናይትድ ስቴትስ ከዓመታት በኋላ አምባሳደር ፊልትን ወደ ኤርትራ መላኳ አበረታሽ መሆኑን ገልጸው ኤርትራ በትግራይ ክልል ውስጥ ምን እያደረገች እንደሆነ በግልጽ ይነጋገራሉ ብለው ተስፋ እንደሚያደርጉም ገልጸዋል። የኢትዮጵያ መንግሥትም ሆነ ሕዝብ የኤርትራ ወታደሮች በትግራይ መኖራቸውን ይቀበላሉ ብዬ አላስብም። ይሄ ሉዓላዊነትን የሚፈታተን ነው። ስለዚህ ወታደሮቹ በአስቸኳይ ወደ ኤርትራ መመለሳቸው የኢትዮጵያም የአሜሪካም የኤርትራን ፍላጎት ነው። የማይመለሱ ከሆነ ዩናይትድ ስቴትስ ኤርትራን በአፍሪካ ቀንድ ውስጥ ባይነት የሌላት ሀገር አድርጋ ልትቆጥራት ትችላለች ብለዋል። አድማጮች ለምሽቱ የያዝንላችሁ ዜናዎች እዚህ ላይ ተጠናቀቁ። ከጋቢና ቪይ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን ፕላስ 1 202 6379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ኢትዮጵያ የካቲት 28 2013 ዓ ም ሁለት ነጥብ ሁለት የአስትራዜንካ ክትባት በመጋቢት አጋማሽ ደግሞ 300 ሺህ የሳይኖፋርም ክትባቶችን ያገኘች ሲሆን የኮቪድ-19 መከላከያ ክትባቶቹ በስፋት መሰጠት ቀጥለዋል። ታዲያ ይህ በሀገሪቱ ያለው የክትባት አሰጣጥ ሂደት ምን ይመስላል? የህብረተሰብ ውስጥ ግንዛቤ ስትል ኤደን ገረመው በጤና ሚኒስቴር የሚኒስትር አማካሪና የብሔራዊ ክትባት አስተባባሪ የሆኑትን ዶክተር ሙሉቀን ዮሐንስ በቤኒሻንጉል ጉምዝ ጾሬ የስደተኞች መጠለያ የጤና ባለሙያ የሆኑትን አቶ ልማት ደረጀንና ከአራት ቤተሰቦቻቸው ጋር የተከተቡትን የአዲስ አበባ ነዋሪ አዛውንቱን አቶ ኪዳነ ማርያም በርሄን አነጋግራ ተከታዩን አሰናድታለች በኢትዮጵያ የካቲት 28 2013 ዓ ም ወደ ሀገር በመግባት ከፍተኛ የመንግስት ኃላፊዎችና የጤና ባለሙያዎች በቅድሚያ ተምሳሌት በመሆን ለህብረተሰቡ መሰጠት የጀመረው የኮቪድ-19 መከላከያ ክትባት በተለያዩ የሀገሪቱ ክልሎች በወረዳና በቀበሌ ደረጃ በመከፋፈል ለህብረተሰቡ እየተዳረሰ ይገኛል። የኢትዮጵያ የጤና ሚኒስቴር የሚኒስትር ዋና አማካሪና የብሔራዊ ክትባት አስተባባሪ የሆኑት ዶክተር ሙሉቀን ዮሐንስ የክትባቱ ሂደት መልካም የሚባል መሆኑን ገልጸው በተለይም በከተሞች አካባቢ ከፍተኛ የሆነ ክትባት የመውሰድ ተነሳሽነት አለ ይላሉ። ማርች አስራ ሶስት ጀምሮ አስትራዜኒካ ቫክሲን በሀገር አቀፍ ደረጃ ኖርማሊ ላውንች ተደርጎ በሁሉም ክልሎች መስጠት የተጀመረበት ሁኔታ ነው ያለው። በዚህ መሰረት እንግዲህ ክትባቱ በጣም ሰላማዊ በሆነ መልከት እስካሁን እየሄድን ያለው አሁን ባለንበት ሁኔታ ላይ እንግዲህ ቁጥሩ ምናልባት ወደ አንድ ነጥብ ሁለት ሚሊዮን የሚሆኑ ሰዎች ክትባቱ አግኝተዋል። በተለይ አንዳንድ ክልሎች ላይ አቀባበሉ በጣም በጣም ጥሩ ነው የነበረውን። አዲስ አበባ ስንመለከት፣ ደቡብ ስንመለከት በተለይ ከተሞች ያሉበት አካባቢ በጣም ጥሩ ነው የነበረውን። ዶክተር ዮሐንስ በክትባቱ ዙሪያ በተለይም በማህበራዊ ሚዲያዎች ላይ የተሳሳቱ መልእክቶች እንደሚተላለፉ ገልጸው በዚህ ምክንያት የሚከሰቱ ግራ መጋባቶችን ለማስቆምም የግንዛቤ ማስጨበጥ ስራዎች በሰፊው እየተሰሩ ነው ይላሉ። ሶሻል ሚዲያ ላይ ነገሮች አሉ። ሌላው በዚህም በጣም ቅም ያላለ ግን በጣም ተጋኖ የሚወራ ሪስ ከበተወሰነ መልኩ እንግዲህ ከደም መርጋት ጋር ተያይዞ ፣ ስለዚህ ሁለቱ ተለያየ መልኩ አድሬስ ማድረግ ነው እንደ ስትራቴጂ ይዘን ያለ ነው። ባሉት ነገሮች ሳይንሳዊ መሰረት የሌላቸው እና ራሳችን ለመጠበቅ በደንብ ማድረግ ነው መጣ መቻላለብን ይሄ ያለማቋረጥ መሰራት እንዳለበት ወረዲ አምነን አስፈላጊ ነው መረጃ እየሰጣለን። በአሁን ሰዓት ክትባቱ በኢትዮጵያ እድሜያቸው ከሀምሳ አምስት አመት በላይ ለሆኑና ተጓዳኝ የጤና ችግሮች ላሉባቸው ሰዎች የጤና ባለሙያዎችና የሀገር ውስጥ ተፈናቃዮች ባሉባቸው ቦታዎች ላይ የግብረሰናይ ስራዎችን ለሚሰሩ ሰዎች እየተሰጠ ያለ ሲሆን በቤኒሻንጉል ጉምዝ ጾሬ የስደተኞች መጠለያ ውስጥ የኅብረተሰብ ጤና ባለሙያ የሆኑት አቶ ልማት ደረጀ መጀመሪያ ላይ ስጋት ቢኖርባቸውን ክትባቱን መውሰዳቸውንና በጥሩ ሁኔታ ላይ እንደሚገኙ ይናገራሉ። ገና ክትባቱ ሲመጣ ምናምን ትንሽ ፍራቻ ምናምን ነገር ነበርኝ። ምንድን ነው ፍራቻዬ? የዘንጆሽ ጉዳት ያመጣል። ከዛ ደግሞ ከክትባቱ በኋላ ደግሞ ሌላ አድቨርቲ ፌክት ይኖሯል ብዬ አስቤ ነበር፣ በግሌ ማለት ነው። ከዛ በኋላ ምንድን ነው ያው በተለያዩ ሚዲያዎችን በተለያዩ ስብሰማ ከዚህ በፊት የኮቪድ ቫክሲን የወሰዱ አቅራቢያዊ ላይ ያሉ የጤና ባለሙያዎችን ሳናገር ምንም እንዳልተሰማቸው እና ምንም ችግር እንደሌለባቸው ነገሩን ከዛ በኋላ ያው የክትባቱን አስፈላጊነት ያው እንደ ጤና ባለሙያነት እረዳለሁ አለው። በዛ መሰረት ተከትቤያለሁ። ግን ምንድነው ይሄ ምንድነው ይሄ እንትን ኢንሲደንስ አለ። ልክ አጋጣሚ ክትባቱን በምገት ልክ ልከተባልኩበት ሰዓት ጉሮሮዬን የመከር ነገር ነበር። እንዲ አሁን ሊይዘኝ ማለት ነው ጉንፋን ሊይዘኝ። ከዛ በዛኑ ቀን ክትባቱን ተከትቤ በሁለተኛው ቀን ያ የሚከረከረው ነገር ወደ ጉንፋን ተቀይሮ አሞኛል እና እኔ ክትባቱ ነው ያመጣው የሚል ሀሳብ የለኝም። ዞሮ ዞሮ ትንሽ አንድ ሁለት ቀን ምናምን ነገር ይሄ የሆነ እንትን ነገር ማለት ብርድ ብርድ ማለት በባሪ ስሜት መሰማት ያው ከዚህ በፊትም ስሰማው የነበረው ይሄ የሆነ እንትንም ስላለ ያ ሳይኮሎጂ መሰለኝ እንደዚህ ያደረገኝ። ዞሮ ዞሮ ከሁለት ቀን በኋላ ምንም አይነት ፊል አልሰማውም። እንዲህ እጅ ላይ ምንም ቴን የለውም፣ ምንም አፍሰስ አልፈጠረም። ኖርማል አሁን ሳኖች ይበቃ። ሌላኛው በአዲስ አበባ በይካ ክፍለ ከተማ ወረዳ 11 ነዋሪ የሆኑት የ ስልሳ ስድስት ዓመቱ አዛውንት አቶ ኪዳነ ማርያም በርሄ ተጓዳኝ በሽታ ካለባቸው ባለቤታቸውና ቤት ውስጥ ነዋሪ ከሆኑት እድሜያቸው ከ80 በላይ የሆኑ የእሳቸውና የባለቤታቸው ወላጆች ጋር በአጠቃላይ አምስት የቤተሰቡ አባላት መከተቡን ይገልጻሉ። ክትባቱን የዛሬ ሳምንት ወስጃለሁ። የመጀመሪያውን ነው። ለሁለተኛው ቀጥሮ ከሁለት ወር በኋላ ብለው ወረቀት ሰጠውናል። በርከት ያሉ የዘጠና አመትም አባት ነበሩን፣ የሰማንያ አመትም እናት ነበሩን። ሁላችንም አንድ አምስት ሰው ተከትበናል። እኔም ባለቤትም፣ እነሱ ወላጆቻችን ጣሚ፣ ሁሉም ትልቅ ሰው ነው። በአጋጣሚ አባታች፣ እንደዚሁ ባለቤትም፣ እንደዚሁ ተጓዳኝ ነበራት፣ ብለድ ፕሬዘርም አስምም እና ሀምሳ ሰባት ነች። ቋም ተሰጥቷታል በሚገርም ሁኔታ ወዳጆቼ ወይም ደግሞ ዘመዶቼ ደውለው እንዳውም ጓደኞቼ በእኔ ድ ያሉ ማለት ነው ሂደህ እንዳትታለን፣ አንዳንድ ሰው የሚለውን ሰምቼ እንዳትቀር፣ ይጠቅማል እንጂ የሚጎዳ ነገር የለውም። ስለዚህ እንድትከተብ ብትከተብ ነው ጥሩ የሚሆነው ብለው ነበረና፣ እኔ ምንም ፍርሀት አልተሰማኝም። ተከትቦ በመጀመሪያው ዞርነቱ የተሰማኝ ፍርሀት አልነበረም። ያጋጠመኝ ነገር የለም እስካሁን እግዚአብሔር ይመስገን። ዶክተር ሙሉቀን በአሁን ሰዓት ኢትዮጵያን ጨምሮ በመላው አፍሪካ የደረሰው የክትባት መጠን በአጠቃላይ በዓለም ላይ ካለው ሁለት በመቶ ብቻ መሆኑን በመጥቀስ የጤና ሚኒስትር በኮቫክስ በኩል ዓለም አቀፍ የክትባት ፍትሐዊ ተደራሽነት እንዲኖር ሰፊ ተሳትፎ እያደረገ መሆኑን ይጠቅሳሉ። ስርጭት በተመለከተ በዓለም አቀፍ ደረጃ ላይ የተቋቋመ ቅርቅት ኮቫክስ የተባለ ዓለም አቀፍ ስብስራ ነው። አንዱ እንግዲህ ፍትሓዊ የሆነ የክትባት በሀገሮች እንዲኖር ነው። አሁን ባለንበት ሁኔታ ላይ ኖርማ አፍሪካ ላይ ዲስትሪቢትድ የሆነ የኮቪድ አስራ ክትባት መታት አጠቃለ ሁለት ፐርሰንት እንኳን ተስተካክሎ የማይሞላ ሁል ያለው ለኮቪድ ክትባት ኖርማ ላይ አድረሳለ። በተቃራኒ በተመሳሳሪ ሌሎች ያደጋ ሀገሮች ስንመለከት እንደ አሜሪካ እንደ ካናዳ ሌሎች ስንመለከት ምናልባትም ከህዝብ ክፍሎች ናቸው እጥፍ በላይ የሆነ ስቶክ የረሰቡበት ሁኔታ ነው። ከዚህ ጋር ተያይዞ ኖርመቱ እንደ ጥናት ጥበቃ ምሳሌ፣ እንደ መንግስታት፣ እንደ ሀገራችን መንግስታት ሰፊ የሆነ ስራ መስራት ይጠበቃል። በርካታ የሆኑ ስራዎች ኖርመ

ሐኪም ይሄ ሁላችንም ሁሉም ባለድርሻ ኃላፊዎች መስራት ያለባቸው ፈቱ ስራ ድምጻቸውን ማሰማት ያለባቸው ሁኔታ ነው የመንገምቷል። ለአሜሪካ ድምጽ ዘገባ ኤደን ገረመ ከዋሽንግተን ዲሲ። ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። እንደ አውሮፓውያን አቆጣጠር በ1985 ዓ ም በዚህ ሳምንት ነበር በሰሜን ኢትዮጵያ የተከሰተውን ረሃብ ለመመከት ዓለም አቀፍ ሙዚቀኞች የተሳተፉበት ዊአር ዘ ወርልድ የተሰኘው የሙዚቃ አልበም የተለቀቀው። አልበሙን ተከትሎ በተሰናዳው የሙዚቃ ዝግጅት መላዓለም የተረባረበበት የገንዘብ ማሰባሰብ ስራ ተከናውኗል። ይላል። ዊ አር ዘ ወርልድ ሰርቲ ሲክስ ፎር ትግራይ በተሰኘው ዝግጅት ኢትዮጵያ ውስጥ ረሀብ በጦር መሳሪያነት እየዋለ ነው የሚል ሙግትም ተነስቷል። ከዚህ ጋር የተያያዙ ጥያቄዎችን በማንሳት ሀብታሙ ስዩም ከዝግጅቱ ጽንሰ ሀሳብ አመንጪ ዶክተር ሙሉጌታ ክብረ እግዚአብሔር ጋር በስልክ አጭር ቆይታ አድርጓል። ወደዛው ንለፍ። ሙሉጌታ ግብረ እግዚአብሔር እባላለሁ። አሜሪካ በሚገኙ አንድ ዩኒቨርሲቲ ፕሮፌሰር ነኝ። ሜዲካል ዩኒቨርሲቲ ኦፍ ሳውስ ዝግጅቱን በመምራትና በማቀናጀት ነው የተሳተፍኩት በጣም አመሰግናለሁ ዶክተር ሙልጌታ እንግዲህ ረሃብ በትግራይ ክልል ውስጥ ባለው ግጭት ውስጥ እንደ ጦርነት መሳሪያ እየዋለ ነው በሚል የማስገንዘቢያ ዝግጅት እንዳሰናዳችሁ ሰምተናል በምን ሁኔታ ነው ረሃብ በጦር መሳሪያነት እየዋለ ያለው እነማንስ ናቸው እያዋሉት ያሉት ዝግጅቱ አሁን እንደገለጽከው አይደለም አጀማመሯቸዋል ያው ዝግጅቱ አላማው በ1984 በፈረንጅ አቆጣጠር ማለት ነው የነበረው ድርቅ እና የነበሩ ሁኔታዎች ተገነዘብን መጀመሪያ። እና በዛን የነበረው ሁኔታ እንደምታውቀው ለረዥም ጊዜ ድርቅ ነበር ሀገራችን እና ወደ ረሃብ የተሸጋገረበት ምክንያት አንዱ ያው ድርቁ በተከታታይ በማጋጠሙ ነው። ሁለተኛው ግን በዛን ጊዜ የነበረው መንግስትም የነበሩት ፖሊሲዎች ድርቁ ወደ ረሃብ እንዲሸጋገር አድርገውታል የሚል ግንዛቤ ነው ያለን። በተለይ በተለይ ደግሞ ምግብ ወደ ትግራይ አካባቢ እንዳይሄድ የነበረው ክልከላ በትግራይ ህዝብ ላይ ረሃቡ እንዲስፋፋና ጥቃቱም ከባድ እንዲሆን አድርጎታል የሚል ግንዛቤ ነው ያለን እና በዛው ግንዛቤ መሰረት እስኪ የአሁኑን ድርቅ ደግሞ ማለት እኛ ምን የሚለው ሳይሆን ዩናይትድ ኔሽንስም የአውሮፓ ዩኒንም የአሜሪካ መንግስትም ሳይቀር እያሉት ያሉት ነገር ነው እና ድርቅ እየተከሰተ ነው፣ ረሃብ እየመጣ ነው እያሉ ነው። እና እስቲ እናወዳድረው፣ ግንዛቤው እንፍጠር። የዛኔ የነበረው ምንድን ነው፣ አሁን እየሆነ ያለው ምንድን ነው የሚለውን እሱን ግንዛቤ ለመፍጠር ነው ዋና አላማው የፕሮግራሙ። እና አጋጣሚ ሆኖ ይህን እያሰብን እያለን ከግምቴ የመጣው በአስራ ዘጠኝ ሰማንያ አምስት ሰማንያ ስድስት በፈረንጅ አቆጣጠ ሲቀጠር ዊአር ዘ ወርልድ የሚል አልበም ተለቆ ነበር እና የአልበሙ አጋጣሚ ሆኖ ኤፕሪል ትወኒ ሰርድ ሰላሳ ስድስተኛ አመቱ እየከበረ ነበር እና ለምን እሱን አጋጣሚ አንጠቀምም እና ስላለው ሁኔታ አለምን ነው ማስገንዘብ እውቀት እንዲኖረው ስለዚህ ሁኔታ ማድረግ እንችላለን ብለን ኤፕሪል ትወኒ ሰርድ ፕሮግራሙን አዘጋጀ ነው። ወደ ጥያቄ ስመለስ ይህ አሁን ያለው ኢምፔንዲንግ አንፎልዲንግ ፋሚን የምንለው ወፐናይዝ ነው የሚያስ የሚያስብለው ሆን ብሎ ክልከላ እየተደረገ ነው ምግብ። ትናንትና የኤፒ እና የፍራንስ ቱዌንቲ ፎር ኒውስ አይተው ከሆነ በግልጽ አስቀምጠውታል። ምግብ ለረሀብተኞች ለተፈናቀሉ ሰዎች ተብሎ የተላከ ምግብ ተሰረቀ፣ ነው እየተከለከለ ነው የሚል ዜና ወጥተዋል። የኤርትራ ወታደሮች እንደዛ እያደረጉ ነው የሚል ማለት ነው። ሁለተኛ ትናንትና የወጣው አንዱ በጣም ሾኪንግ ዜና በኢትዮጵያ ሬድ ክሮስ የተሰጠ ምግብ ኤክስፓየር ያደረገ ምግብ ነው ዘይት ነው የሚልም ወጥተዋል። እና እነዚህ እነዚህ የሚያሳዩ ከጦርነቱ ጋር ተያይዘው ረሃብ ወይም ደግሞ ፋሚን እንደ ጦርነት መሳሪያ እየተጠቀሙ ያሉ ኃይሎች አሉ ማለት ነው። እና እሱንም አለማውቆት የሆነ የማስተካከያ እርምጃ እንዲወስድበት ከሚል የሚመጣ ነው። የቅርብ ጊዜ ማሳያዎችን ጠቅሰዋል። የኢትዮጵያ መንግስት እንዲሁም የዓለም ምግብ ድርጅትን ጨምሮ ዓለም አቀፍ ተቋማት የምግብና የተለያዩ ነፍስ አድን ቁሳቁሶችን ወደ ስፍራው እያደረሱ መሆኑን አስታውቋል። በቅርብ ጊዜም ጦርነቱ መጀመሪያ ላይ ተከልክለው የነበሩ የረዳት ሰራተኞች ስምሪትም የኋላ የኋላ መሻሻሉ ተሰምቷል። ይሄ ባለበት ሁኔታ አሁንም ረሃብ በጦርነት መሳሪያነት እየዋለ ነው ማለት እንችላለን ወይ? አሁን ያልከው ዜና ከኢትዮጵያ መንግስት በኩልም ይባላል። የኢትዮጵያ መንግስት ደጋፊዎች ከሆኑ ሚዲያዎቹን እሰማዋለሁ። ግን ደግሞ እኔ እንዳልኩ ተመራማሪ ነኝ እና ኢንፎርሜሽን ሳገኝ እመዝናለሁ። አሁን ለምሳሌ ያልከውን ኢንፎርሜሽን ከአሁን በፊት ይህን ያሉ ሰዎች ሁልጊዜ እውነት ይናገሩ ነበር ወይ ብዬ ያስብና በዛ መነጽር ነው ማየው። የኤርትራ ወታደሮች ትግራይ ውስጥ አልተሳተፉም ተባለ። አሁን ግን ገብተዋል። እንዲያውም ሊወጡ ነው ተባለ። አንድ ሰው አልሞተም ተባለ። አንድ ሲቪል አልሞተም ተባለ። አሁን ግን እናውቃለን ስንት ሰው እንደሞተ እና ከባዩ ነው የሚመጣው። አሁን ዲስፒዩት የማይደረገው የአሜሪካ መንግስትም ይሁን ዩናይትድ ኔሽንስ፣ ዩሮፒያን ዩኒየን ጥረት እያደረጉ ነው ምግብ ለማድረስ። ግን የትናንትናውን ዜና እየነገርኩ ነው፣ እኔ ያልኩት አይደለም። የተላከ እርዳታ ተዘረፈ የተላከ እርዳታ ተከለከለ፣ ወደ ህዝቡ እንዳይደርስ። በዚህ ላይ ደግሞ እኛ እዛም ቤተሰቦች ያሉን ሰዎች ነን እና እንሰማለን ሁኔታው በተጨማሪ ማለት ነው እና እኔ አሁን ማንን ልመን እንደ አንድ ኢንፎርሜሽን ተቀባይ አሁን ያልከውን ነገር አንተን ለማሳጣት ሳይሆን ኢንፎርሜሽን ከሁሉም ቦታ ይመጣል እና እሱን መዝኜ በምገነዘበው በምረዳው መሰረት ነው ግንዛቤ የመወስደው እና ከዛ ግንዛቤ የተነሳሁ ነው ወይ ከዛ ግንዛቤ የተነስተ ነው አሁን ያልነውን ምንል ያለ ነው እርሶ ቀደም ያለው ዘገባ ጠቀሱ እኔ ደግሞ ዛሬ ጠዋት ላይም ጀምሮ የዓለም የምግብ ድርጅት ከሺህ በላይ ለሚሆኑ በዚያ አካባቢ ለተፈናቀሉ ሰዎች እያደረገ ስላለው የምግብ ማሰራጨት፣ እንዲሁም ደግሞ ወደ ሺህ በላይ ደግሞ ለሆኑት ደግሞ ውሃና የመሳሰሉ ነገሮች እንዲሰራጩ እያደረገ ስላለው ጥረት ማንሳቴ ነው። የሆነ ሆኖ ለጣቢያችን በደረሰው ማስገንዘቢያችሁ ላይ እንዲሁም ቀደም ብለውም ጠቀስ እንዳደረጉት አሁን ለተፈጠረው ነገር ተጠያቂ የሚያደርጓችሁ አካላት አሉ። የኢትዮጵያ መከላከያ ሰራዊት ወታደሮች በተለይ ደግሞ የኤርትራ ጦርን ይጠቅሳሉ። በስፍራው ለተፈጠረው አስቸጋሪ ሰብአዊ ቀውስ የህወሓት ወይም የትግራይ ነጻ አውጪ ግንባር ጦርስ ምንም አስተዋጽኦ አልነበረውም ወይ? እንዳልኩ እኔ ፖለቲከኛ አይደለሁም። እዚህ ላይ እንደምታየው የሴኔት ሬዞሉሽን ናይንቲ ሰቨንን በለው የአሜሪካ መንግስትን በለው የአውሮፓ ዩኒንም በለው ኢቨን ሚስተር ሀቪስቶ የአውሮፓ ዩኒን ተወካይ ሆነው ወደ ኢትዮጵያ ሲመላለሱ የነበሩትን ብታየው ሁልጊዜ የሚያነሱት ማንን ነው? የኤርትራ ወታደሮች። ይህ ደግሞ እኔ ፐርሰናል ላይ መማምንበት ነው ያለ ቦታቸው ነው ያሉት። ወራሪ ኃይሎች ናቸው። በዚህ ላይ የአማራ ምልሻም አለ። ያለ ቦታው ገብቶ እየዘረፈ እየገደለ ያለ ማለት ነው። ከዛ ተነስተን ነው የኢትዮጵያ መከላከያ ሰራዊት በአንድም ይሁን በሌላ እንደ ወራሪ ኃይል ባይታይም፣ ግን የሀገሩን ህዝብ፣ የትግራይን ህዝብ ልክ እንደ ሌላው የኢትዮጵያ ህዝብ፣ ከጥቃት ከወራሪ መከላከል ሲገባው ህገ መንግስታዊ ግዴታውን ባለመወጣት ልንወቅሰው ይገባናል። እና እዛ ላይ ብዙም የሚያሳስበኝ ወይም ደግሞ የሚያስቸግር ሁኔታ ያለ አልመሰለኝም። ግልጽ ነው። አሁን እንዳልከው ስለ ህዋህት ወይ ቲፒኤልኤፍ እዚህ ላይ ምን ሮል አለው የሚለው ለእኔ እንደ ጥያቄም ብዙ ሚረባ ጥያቄ ነው ብዬ አልገምትም። ለምን ልበልህ መሰለ ጥቃቱ እየደረሰ ያለው በትግራይ ህዝብ ላይ ነው እና እንደሰማነው ከሆነ ደግሞ በኢትዮጵያ መንግስት በግልጽ ተነግረዋል። ወያኔ ቲፒኤልኤፍ እንደ ዱቄት በኖ ተበትነዋል ተብለዋል። እና በሌለ አካል መንግስት በራሱ የለም ብሎ በሚለው አካል ላይ አሁን እኛ እጃችንን ብንቀስር ምን ዋጋ ይኖረዋል ብለን ነው። እና ዋናዎቹ አሁን ይህን ተግባር እየፈጸሙ ያሉት ዴፊኒትሊ የኤርትራ መንግስት አለ። እስካሁን ድረስ እዚያ ያሉትን ሰዎች ብትጠይቁ አይተን ይህን ነገር የሚነግሯቸው ይመስለኛል ማን ነው እንዲህ እያደረገን ያለው የሚለው ላይ ግልጽ የሆነ መልስ አላቸው ዝም ብለን ህወሀትን እዚህ ላይ ኢንቮልቭ ለማድረግ መኳተን ትርጉም ያለው አይመስለኝም ዶክተር ሙልጌታ የህወሀት ነገር የተነሳበት ከዚህ ቀደም ከኢትዮጵያ ባለስልጣናትም ጋር በነበረን ቆይታ የህወሀት ጦር በሰላሙ ጊዜ የተቋቋሙ የመንግስት መዋቅሮችን አፈራርሰው በመሄዱ ተገቢውን ሰብአዊ ድጋፍ ለማድረግ አስቸጋሪ ሁኔታዎችን ፈጥሯል ከሚለው ጋር ነው ቦታውን ከመልቀቁ በፊት የነበሩ መዋቅሮችን አፈራርሰው በመሄዱ ምክንያት ዛሬ ላይ ታየው ችግር የራሱ አስተዋጽኦ አለው የሚለው ሙግት ለማንሳት ነው። አሁን ሀብታሙ ያ ሙግት የሚመጣው ያ ኢንፎርሜሽን የሚመጣው ከማን ነው የሚለው ነው። ከአንድ ሳይድ የሚመጣ ኢንፎርሜሽን ነው። አሁንም ደጋግማ የምታነሳ ያለኸው የሚመስለኝ ከኢትዮጵያ መንግስትና ከደጋፊዎቹ ሚዲያዎች የሚመጣ ሙግት ነው እንጂ አንዱም ኢንተርናሽናል ኤጀንሲ እኔ እስካነበብኩት ድረስ ማለት ነው የዩኤን ሪፖርት አንብቤ ያለው ዴይሊ ብሪፍ የሚባለው አፕዴትስ የሚባለው አነባለው እና እንደዛ የሚል ሙግት አይመጣም። አላየሁም። በዚህ ላይ ደግሞ እንደነገርኩ ነው እኔ ተመራማሪ ነኝ። መረጃን ሳ ላይ ትራክ ሬከርድ ነው ያለው እና የኢትዮጵያ መንግስት እንደዛ ቢል እኔ በነፊት ኦፍ ዳውት ብሰጠው ደስ ይለኛል። እንደ መንግስት ማለት ነው። ግን ካሁን በፊት ሌሎች ነገሮች የኢትዮጵያ መንግስት ሲል እንዲያውም ዋሽተዋል የሚለው ቃል ብጠቀም ምንም ክፋት የለውም እዚህ ላይ ምክንያቱም ስለሆነ ትራክ ሬከርድ አለ ወይ እውነት የመናገር እና ከዛ በኋላ ነው እኔ ከዛ የሚመጣውን ሙግት ወይም ደግሞ ኢንፎርሜሽን የምቀበለው ወይም ደግሞ ተቀባይነት እንዳለው መረጃ አርጌ የምቀበለው። ልልፈለገ ነው ዶክተር ሙልጌታ ቀደም ብለው አሁን ላይ እየደረሰ ያለውን የረሃብ አደጋ በ1977 የኢትዮጵያ ዓመተ ምህረት ከደረሰው ዓለም በረዴት ከተረባረበበት ረሃብ ጋር አነጻጽረውታል። ንጽጽራችሁ ምንም መሰረት ያደረገ ነው? ለማስታወስ ያክል የ1977ቱ ረሃብ ከ 28 ሚሊዮን በላይ ህዝቦች ለከፋ የምግብ እጥረት የተዳረጉበት ከ200 እስከ 12 ሚሊዮን ሰዎች የሞቱበት ከሺህ በላይ ህጻናት ካለውላጅ የቀሩበት ነው። ዛሬ ትግራይ ክልል ላይ የተፈጠረው ችግር ከዚህ ታሪክ ጋር ምን ያክል ተነጻጻሪ ነው? ይህ በጣም ጥሩ ጥያቄ ነው። የሚገርም ሀብታሙ እንኳን አነሳሃው። አሁን ለንጽጽሩ ያቀረብ ነው። ለምን መሰለ የዛኒ እንዳልኩ ነው፣ ድርቁ ሁለት ዓመት ኦልሞስት ሰስቴን ያደረገ ድርቅ ወደ ረሃብ ተሸጋገረ። በዚህ ላይ የደርግ መንግስት ፖሊሲዎች አባባሱት ብያለሁ አደል። አሁን በስድስት ወር ውስጥ ነው ምንል ያለ ነው። እና የዛ ከሁለት አመት በላይ የወሰደው ፕሮሰስ አሁን በስድስት ወር ባለው ንጽጽር ብትወስድ፣ አሁንም ልክ ወደ ፕሮፌሽን የልውሰድ ስራዬ እንዲ በአ ቤታ አናላይዝ ማድረግ ማጠናቀር ነው። እና ሳስበው ይህ አሁን ያለው ሁኔታ ለሁለት ዓመት ቢቀጥል ይህ ነው ዓለምን የሚያስንቅ ነው እንዳለ የትግራይን ሕዝብ ከመኖር ወደ አለመኖር የሚወስድ ሁኔታ ነው የሚፈጠረው። እንዲያውም አሁን ቁጥሮቹን ስጠራ ጠቅላላ ምክንያቱም ድርቁ በተወሰነ ደረጃ ወሎም አካባቢ ስለነበረ እሱንም አጠቃለህ ነው እኛ አሁን እንዳልኩ ሞር ፎከስ ያደረግነው ትግራይ ላይ ስለሆነ ነው እንጂ አሁን ያለው ረሃብተኛና አሁን ያለው ችግር ዛኔ ከነበረውም ያንሳል በጣም ያንሳል የሚል ግምት የለኝ ነው ይህ ሁሉም ይፈናቀል ያለው በአማራ ክልል በደቡብ ክልል በኦሮሚያ ክልል በሶማሌ በአፋር ያ ሁሉ እየተራበ ያለው ሰው ደማምረህ ከነበረው ያንሳል የሚል ሙልገት ብታነሳ በጣም ነው የሚገርም የቁጥር ውድድርም እዚህ ላይ የሚያስፈልግ አይመስለኝም። ምክንያቱም አንድ ሰው ተራበ አንድ ሴት ተደፈረች አንድ ሰው ሞተ በቂ ሁኔታ ነው ይቁም አይኑር አይሆን ይህን እያደረጉ ያሉት አካላት ለጥያቄ መቅረብ አለባቸው ለፍርድ ለፍትህ መቅረብ አለባቸው ብሎ መጠየቅ አይ ቲንክ የሁላችንም ፋንታ የሚሆን ይመስለኛል እኔ ስገምተው ዶክተር ሙልጌታ በትግራይ ክልል ውስጥ ያለውን ሰብአዊ ቀውስ ለመቀነስ ምን መደረግ አለበት ብለው እርስዎ ያስባሉ የሚወክሉት ተቋምስ ምን አይነት እምነት ነው ያለው? ዋናው ብዬ የምገምተው ወራሪ ኃይሎች ከትግራይ መውጣት አለባቸው። በተለይ በተለይ የኤርትራ መንግስት የኤርትራ ወታደሮች ከትግራይ መውጣት አለባቸው ኢሚዲየትሊ እና ይህ ደግሞ ኢንተርናሽናሊ ቨሪፋይ መደረግ አለበት መውጣታቸውና ሙሉ በሙሉ መውጣታቸው፣ እሱ ዋና ዋና ቅድመ ሁኔታ ነው። ከዛ በተጨማሪ የአማራ ወታደሮች የአማራ ፋኖ ምልሻ፣ እነዚህም ወረው ከያዙት ነው። በኢትዮጵያ ሕገ መንግስት መሰረት በትግራይ ክልል ውስጥ የነበሩ ቦታዎችን የትግራይ ሰዎች ሲኖሩበት የነበሩትን ቦታ አሁን ባለው የኢትዮጵያ ሕገ መንግስት መሰረት ነው ምልህ ያለሁት። ጥያቄ ያለው ሰው ጥያቄ ሊያነሳ ይችላል፣ ግን አሁን ባለው የኢትዮጵያ ሕገ መንግስት መሰረት ትግራይ ክልል ውስጥ የነበረ የትግራይ ሕዝቦች ሲኖሩበት የነበሩትን ቦታ ለቀው መውጣት አለባቸው። ከዛ ቀጥሎ እስካሁን ድረስ በዚህ ስድስት ወር ውስጥ የተደረጉ ክራይምስ ኤገንስት ዩማኒቲ ማሳከርስ እንዲሁም በጣም በጣም አሰቃቂ የእህቶቻችን የእናቶቻችን ጠሩ የተደፈሩበት የሚያስለቅስ የሚያበግን ኃጢአት፣ ወንጀል ኢሚዲየትሊ መቆም አለበት። በዚህ ላይ ደግሞ ኢንዲፐንደንት የሆነ ኢንተርናሽናል ቦዲ ቨሪፋይ ማድረግ አለበት፣ ኢንቨስቲጌት ማድረግ አለበት እና እነዚህ ተደርገው ሜይ ቢ ናሽናል ዳያሎግ ቢኖር ዞሮ ዞሮ ጦርነት የሚፈታው ነገር አይኖርም ብዬ ነው የምገምተው። እኔ ለሁሉም ኢትዮጵያዊ ሰላም እመኛለሁ። ወደ ንግግር ወደ ጠረጴዛ ፕሪኮንዲሽን ሳይኖር ሁሉም ሰው ወደ ጠረጴዛ መጥቶ ቢነጋገር አይ ቲንክ የተሻለ መፍትሔ ነው የሚል ግምት ነው ያለኝ ለሁሉም ሕዝባችን ያው መልካም የበዓለ ስቅለት እንዲሆንለት በዚሁ አጋጣሚ መመኘት ፈልጋለሁ። ለአንተም ለቪኦኤ ጓደኞችም በዚሁም የበዓለ ትንሣኤውም በረከትና ትሩፋት፣ ሰላምና ጤና እንዲሆንላቸው ምኞቴን እገልጻለሁ። አመሰግናለሁ። ዶክተር ሙልጌታ ገብረ እግዚአብሔር በትግራይ ረሀብ ለጦርነት መሳሪያነት እየዋለ መሆኑን ለማሳየት ስለተጠራው የበይነ መረብ ዝግጅት ስላብራሩልን በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት። እኔም አመሰግናለሁ ሀብታሙ i le biche que brise C'est Ethiopia with some Ethiopia and a di mama. With a Ethiopia, con in a name by the feet, and car የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው የምሾት ስመኞሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን የነገ ሳይበለን መልካም ምሽት Can you hear the Can